ከሁለት ወራት በፊት ከዋና ከተማዋ አዲስ አበባ በስተ ምስራቅ 515 ኪሎ ሜትር ርቀት ላይ በምትገኘው ሀረር ከተማ ውስጥ አርባ የሚሆኑ የጎዳና ላይ ልጆችን ሰብስቦ ስለሚያስተምር ተስፋ አለባቸው ስለተባለ ወጣት መምህር ዘገባ አቅርበን ነበር። በዘገባችንም ተስፋ ልጆቹን ትምህርት ያስጀመረው እዛው ጎዳና ላይ እያደሩ ከሆቴሎች የሚገኙ የተራረፉ ምግቦችን እየተመገቡ መሆኑን ገልጾ አሁን ወደ መኖሪያ ቤት መግባታቸውንና ትምህርታቸውንም ከጥሩ ውጤት ጋር እየተከታተሉ እንደሆነ ገልጾልን ነበር። ተማሪዎቹ ተመልሰው ወደ ጎዳና እንዳይወጡም ለማድረግ ለቤት ኪራያቸውና ለምግባቸው የሚሆን ገንዘብ ሰርተው እንዲያገኙ የልብስ አጠባ አገልግሎትና እንጀራ እየጋገሩ ለመሸጥ እቅድ መንደፉን ገልጾልን ነበር። ለዚህም ይህን ያህል ገንዘብ ያስፈልገኛል ብሎን ነበር። ለእነዚህ ነገር ማስፈጸሚያ ለልስ ማጠቢያ ማሽኑ እስከ ሀምሳ ሺ ብር ለእንጀራ መጋገሪያውን እስከ ሀምሳ ሺ ብር ጠቅላላ፣ አንድ መቶ ሺ ብር ነው። በቀደም ያስኩት። አሁንስ ምን አዲስ ነገር ተገኘ? ጠቅላላ ወደ ሁለት መቶ ሰላሳ አንድ ሺ ብር ድጋፍ አግኝተናል። ተከታዩ ዘገባም ወደ ሀረር ይወስደንና ተስፋ ተገኘ ያለንን ሁኔታ ያስቃኘናል ተስፋ አለባቸው ከሰባት ዓመቱ ጀምሮ ብቸኝነትንና የጎዳና ተዳዳሪነትን ህይወት የቀመሰ ሲሆን ራሱን ከችግር ጋር አስተምሮ ስራ ከያዘ በኋላ ተመልሶ ወደ ጎዳና በመሄድ ህጻናቱን ሰብስቦ ታሪኩን በመገር ትምህርታቸውን እንዲማሩ አግባብቷቸዋል። ከነዛ ተማሪዎች ውስጥ ቤተ ክርስቲያን ደጅ ላይ ለልመና ላስቲክ አንጥፈው በሚያገኙት ትርፍራፊ ምግብ ለሚያሳድጓት ማየት የተሳናቸው ወላጆቿ በቶሎ ለመድረስ ጠንክራ ከምትማር የአስረኛ ክፍል የደረጃ ተማሪ ጀምሮ ቤተሰቦቻቸውን ከነ መፈጠራቸው የማያውቁ በልጅነት ጊዜያቸው ብዙ መከራን ከገፉ ተማሪዎች ህይወት የተወሰኑትን በምሳሌነት አቅርበን አሰምተናችሁ ነበር። የአርባዎቹንም ተማሪዎች ይወክላሉ ስንል በምሳሌነት መርጠን ካቀረብናቸው ተማሪዎች መካከልም መብራቱ ታደሰ፣ የትነበርሽ አያሌውና ጌዮን ሽባባው ሲሆኑ አንድ ደግሞ በውጭ ሆና ትምህርቷን የምትከታተል ገሊላ ሰለሞን የተባለች ተማሪም አነጋግረን ነበር። ለማስታወስ ያህልም ድምጻቸውን ቀንጨብ አድርገን እናሰማችሁ። እናቴ እኔ ነኝ የምመራት። እኛው ስላሴ ነበር የምንኖረ ቤተ ክርስቲያኑ ጋር እና የሆነች ትንሽ እየቤት አገኘንና ገባል። እኔ እንደ ሌሎች ምናምን ብዙ ማልበት ምናምን እንትናለ እዚህም የሆነ ሰው ጋር ቁጭ ምናምን ነገር ትምህርት መማሩ ላስጠልታኝ ነበር እና አንድ አለ እዚህ የሆነ ኮካ ማከፋፈያ ያለው ሰውዬ ዛኝ ምናምን ነገር ቢያንስ ማታ ጀምር እንደቀልድ ዝም ብለህ ከምታመሽ ስትዞር ሰራ እንኳን ቀን ሰርተህ ከጨረስኩ በኋላ በመደበሪያ የሚሆን ክተማር ምናምን ነገር አለ። እሺ አልኩኝ። ማታ ማታ እንደ ቀልድ እየሄድኩ እማራለሁ። እንደምቀልድ ደውም ሳይሆን ሆነ ወጥሬ የመማር አይነት ነው ውጤት ግን እንደዚህ እንደዚህ እያልኩ እንደዚህ እንደዚህ እያልኩ የሆነ አምስት ክፍል ስደት ሆነ ትንሽ የትምህርቱ ፍቅር የሆነ የሚመጣለኝ ውጤት የሆነ ሲሪስ እየሆንኩ መጣኝ ጎዳና ህይወት ላይ ያሉ ኳስ በጣም ውድ ነበረ ጓደኛዬን ኳስ ተጫዋች ነው እሱን እያየው ያው እየነገረኝ ወደ ኳስ እንድገባ ነገረኝ ያው እኔም ፕሮጀክት ገባው ሰርቲ ማለት ነው ሰርቲን እየሰራው አሁን ደግሞ በሀረር ሲቲ ስፖርት ክለብ የምንጫወተው አሁን ከዛ ከጎዳናው ውስጥ ስወጣ ወደ ቤት በገባው ብሳት ጥሩ ጊዜያትን እያሳልፍኩ ነውነ ቢያንስ እንኳን ቢቸግረኝ ብታመምኝ ተስፋ ጋር የምመጣው ብዙ ጊዜ ብቻዬን መሆንን ነው የምመርጠው፣ ምክንያቱም ማንም የእኔን ችግር የሚረዳኝ የለም። ይህንን የልጆቹን ታሪክ የሚተርከውን ዘገባ ባቀረብን ማግስት አንድ ጥሪ ከጄኔቫ ስዊዘርላንድ አገኘን። አቶ ውሂብ የሽጥላ እንደሚባሉ ነግረውን በልጆቹ ታሪክ እጅግ ማዘናቸውንና መርዳት እንደሚፈልጉ ገልጸው ስልክ ጠየቁን። የተስፋን ስልክ ሰጠናቸው። በርካታ ሰዎች በኢሜል አድራሻ ጠየቁን በተጨማሪም በፌስቡክ ገጻችን ላይ በጋራ ሆነው በጎፈንድሚ ገንዘብ ለመሰብሰብ ጠይቀውን ነበር በተጨማሪም ደግሞ በፕሮግራሙ ላይ ከተሰማው ታሪክ ውስጥ ገሊላ ሰለሞን የተባለችው ተማሪ ታሪክ እንዳሳዘናቸው ለገለጹ ከሰላሳ በላይ ለሚሆኑ ጠያቂዎቻችን ስልክ ቁጥር ሰጠን ተስፋ አለባቸው። በዚህ ምክንያት በርካታ የስልክ ጥሪዎችን እንዳስተናገደና በፕሮግራሙ ላይም እንዲህ ሲል ያቀረበው ጥያቄ ምላሽ የሚሰጥ የስልክ ጥሪ እንዳገኘ ነገረን። ከዚህም የተሻለ ነገር ለመስራት እንደ ያስ ይዤ እየተንቀሳቀስኩት ያለው ነገር አለ። አንደኛ የወንዶቹ ግቢ ላይ የልብስ ማጠቢያ ማሽን በመትከል የለውንደሪ አገልግሎት ለህብረት እየሰጠን ኢንከሞችን መሰብሰብ፣ ከዛ ያ ኢንከም ለልጆቹ ለትምህርታቸውም፣ ለጤናቸውም፣ ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን በልጆቹ ሲሆን ጋጋሪ ቀጥረን ልጆቹ በጣም ኬዶች ናቸው ትምህርት ላይ ፎከስ እንዲያደርጉ ነው ኖር የምፈልገው ከነዛ ህይወት ወጥቶ ማለት ነው እና ጋጋሪ ቀጥረን የእንጀራዎችን እየጋገረን ለሆቴል ለማስረከብ እቅድ ይዣለሁ ለእነዚህ ነገር ማስፈጸሚያ ለልብስ ማጠቢያ ማሽኑ እስከ ሀምሳ ሺህ ብር ለእንጀራ መጋገሪያውን እስከ ሀምሳ ሺህ ብር፣ ጠቅላላ አንድ መቶ ሺህ ብር ነው ያስኩት። ይህን ነገር ለማድረግ እየተንቀሳቀስኩኝ ነው ያለው። ተስፋ በወቅቱ ተማሪዎቹ በየሆቴሉ እየሄዱ ምግብ ከሚበሉ ና፣ ሁሌም በልመና ተሳቀው ከሚኖሩ እንጀራ መጋገሪያ ና ልብስ ማጠቢያ ማሽኑን ቢያገኙ በተረጋጋ መንፈስ ትምህርታቸውን መቀጠል እንደሚችሉ ነበር የገለጸው እና ምን ምላሽ አገኛችሁ? አልኩት። ከብዙ ቦታዎች ስልክም እየተደወሉልን የምንሰራውን ስራ ጠንክራ እንድንሰራ እንድንበረታ የተለያዩ ሰዎች እየደወሉ እያበረታቱን ይገኛሉ እዛ በተጨማሪ በሁለት ግሩፕ በኩል አቶ ውሄብ እና ጓደኞቻቸው እንዲህ አንድ መቶ ሰላሳ ሺህ ብር አሰባስበውልን ድጋፍ አድርገውልናል። በተጨማሪ ደግሞ አቶ ሳንሶን ከፍ ያለውና አቶ ዮሐንስ ሞላም እኒኮ ጓደኞቻቸው ጋር አሰባስበውልን አንድ መቶ አንድ ሺ ብር ድጋፍ አድርገውልናል። ጠቅላላ ወደ ሁለት መቶ ሰላሳ አንድ ሺ ብር ድጋፍ አግኝተናል። ባገኘነውም በዚህ ድጋፍ እኛም አስቀድመን በተናገርነው መሰረት በእቅራችን መሰረት የልብስ ማጠቢያ ማሽኑንም እንዲሁም የእንጀራ መጋገሪያውንም ቶሎ ብለን ጨርሰን ወደ ስራ ገብተን ሰርተን እናመጣለን ወይ ያሰብነውን ለውጥ አምጥተን ለሁሉም እናሳያለን። የእንጀራ መጋገሪያው ተጠናቋል። እቃዎቹ አቅርቦቱ በፍጥነት ስለምናገኝ፣ የልብስ ማጠቢያ ማሽኑን ግን አዘናል። በቅርቡም ይገባል። የእንጀራ መጋገሪያ ማሽኑ ከአንድ ወር በኋላ ባለው ጊዜ ውስጥ ስራውን ሲጀምር፣ የልብስ ማጠቢያ ማሽኑ ግን ከውጭ ነው የሚያስመጡት። አስመጪዎቹ ልክ ከውጭ መጡ እንደገባ ወዲያውኑ ወደ ስራ ገብተን ያለውን ነገር እናሳያለን። አሁን ካመሰገንኳቸው ሰዎችን በተጨማሪ አንዳንድ ድጋፍ ያደረጉልንም ሰዎች አሉ። ነገር ግን ድጋፍ ያደረጉልን ሰዎች ሁሉም ስማቸውን መጥቀስ ስላልፈለጉ እንዲሁ በደፈነው እናመሰግናለን። ለእኛ የሰጣችሁትን እግዚአብሔር ለዋጋችሁን ይክፈላችሁ ነው ተስፋ አያይዞ ከዚህ በተጨማሪ በግል ወደ አስራ ሁለት ሺህ የሚጠጋ ገንዘብ ቃለ ምልልስ ስለሰጡት ተማሪዎች እንደተሰጠ ተናግሯል። እዛ ላይ ኢንተርቪው ያደረጉት ተማሪዎቹም የላኩላችሁ አሉ በገንዘብ ደረጃ እስከ አስራ ሁለት ሺህ ብር በኢትዮጵያ ማለት ነው ለልጆቹ በየግላቸው በእነሱ ስም አድርገው የላኩት አሉ። ለልጆች ለትምህርታቸው ለአንዳንድ ሁኔታ እንዲጠቅማቸው ተብሎ ማለት ነው። በተጨማሪም ለገሊላ ሰለሞን ለሬፍት ቫሊ ኮሌጅ የአንድ ዓመት የትምህርት ቤት ክፍያ እንደተከፈለላት ተናግሯል። የሬፍት ቫሊ ኮሌጅም ለሶስት ተማሪ ነፃ የትምህርት እድል እንደፈቀደና ገሊላ ሰለሞን በትምህርት ቤት ውስጥ ማንኛውንም አገልግሎት እንድታገኝ እንደፈቀደላት ገልጾልናል። በርካታ ሰዎች ልጆቹ ትምህርታቸውን እስኪጨርሱ ለማስተማር ቃል እንደገቡለትም ተናግሯል። አሁን አዲስ የጀመሩት አካሄድ አለ። በአንተ ስር ካሉት ልጆች አንድ ልጅ የሚያስፈልገው ወጪ ምን ያህል ነው ብለው በግሩፕ መደራጀት የጀመሩ አሉ። ጣሊያን ውስጥ አሉ፣ አሜሪካ ውስጥም አሉ፣ አውስትራሊያ ውስጥም አሉ። እስካሁን ከሶስቱ ሀገር ላይ በግሩፕ የጀመሩ አሉ። ለአንድ ልጅ ምን ያህል ያስፈልጋል ብለው አናግረውኝ፣ በቃ በአንድ ልጅ ሀምሳ ዶላር እናስብና፣ እነዛ ልጆችን በቀጥታ የሚደረግዱትን ሁኔታ አስተማማኝ በሆነ ሁኔታ ምግብም ከሆቴሎች እንኳን እንትን ባይል እዛው ቤታቸው ባሉበት ቦታ እየበሰለላቸው እንዲመገቡ መሆን አለበት። ሆቴል ላይ ሄዶ መብላት የለባቸውም። ምክንያቱም ምሳና አራት ላይ ሄደ ሆቴሎች ላይ ሲያመጡ በመሀልም ሊረባቸው ይችላሉ። ልጅም እንደመሆናቸው መጠን ግቢያቸው ውስጥ መንፈሱ ወደ ግቢ መምጣት አለበት ብለው አስበው አውስትራሊያ ውስጥ እስካሁን ድረስ ስምንት ሰዎች እንደ ግሩፕ ተቋቁመው አምሳ አምሳ ዶላር እንልካለን ብለው ተቋቁመዋል። ከመስከረም ጀምሮ እንጀምራለን ብለዋል። ሌሎች ሰዎችንም እናሰባስባለን ብለዋል። ጣሊያን ውስጥም አምስት ሰዎች፣ እንደዚሁ አሜሪካ ውስጥም እንዲሁ ሰባት ሰዎች ጀምረዋል። እንደዚህ አይነት ነገሮች አሉ። በቃል ደረጃ የተገቡ ማለት ነው። አላማዬ ልጆቹ ትምህርታቸውን ጨርሰው ትልቅ ቁም ነገር ላይ ሲደርሱ ማየት ነው ብሏል። አሁን ተማሪዎቹ ምግብ የሚበሉበት ሁኔታ ተስተካከለ ወይ ብዬው ነበር። ያው ምግብ ልም በተመለከተ ሆቴሎች ጋር እንደዚሁ በፊት ይሰጡ ነው የነበሩ ሆቴሎች እየሰጡን ነው አሁንም ያሉት። ነገር ግን ያው ያ በቂ ነገር አይደለም። የሚጎል ምግብ አለ። አርባ ልጆች ናቸው ከአርባዎቹ አስራ አራት ሆቴሎች ነው የሚያደርጉት አስራ አራት ሆቴሎች ደግሞ ሀያ ዘጠኝ ልጅን ነው የሚችሉት አስራ አንዶቹ ልጆች ምግብ የላቸውም ያንን ምግብ ሁለቱ ምግብ ለሶስት ሁለቱ ምግብ ለሶስት እየሆኑ ነው እየተመገቡ ያሉት እንግዲህ ሌሎች ሆቴሎችም ጠይቀናል ይህንን ተመሳሳይ ድጋፍ እንዲያደርጉልን እነሱን እየጠበቅን ያለ ነው አሁን ላይ ግን ያንንም በልተው በደስታ እየኖሩ ነው ያሉት ሁሉም ልጆች ያለንን ተካፍለን ነው እንትን እያለን ያለ ነው። ወደፊት ግን እነዚህን ማቴሪያሎች በስተን ስራ ስንጀምር የመጀመሪያ ነገር መጀመሪያ የራሳችን ልጆች መግበን ያንን አቅም መፍጠር አለብን ነው። ከዛ ደግሞ የሚያስፈልጉ ሌሎች መሰረታዊ ነገሮችን ለማሟላት ብለን ያሰብ ነው። የመጀመሪያውን ምላሽ የሰጡትና ከስዊዘርላንድ ወደ ደወሉት አቶ ውህቤሽ ጥላ ጋር በድጋሜ ደወልኩ አቶ ይህብ እሳቸውን ጨምሮ በጄኔቫ የሚገኙና እንዲህ ያሉ በጎ ስራዎችን ለመስራት በጄኔቫ የኢትዮጵያውያን የቤተሰብ ጉባኤ ስብስብ በሚል የተሰባሰቡ ጓደኛና ቤተሰቦች በጋራ ሆነው አንድ መቶ ሰላሳ ሺህ ብር እንደላኩላቸው ገለጹልን አዲስ ነገር ባይሆንም የሪፖርቱን በሰማን ጊዜ ያን ኢንተርቪው በሰማን ጊዜ ያንን የመሰለ ብሩ አእምሮ የያዙ ልጆች ችግር ላይ ወድቀው ትምህርት ቤት ለመሄድ እናት ወላጆቻቸውን ለእለት ጉርሶ የሚያገኙበት ቤተ ክርስቲያን በራፍ አድርሰው መሄዳቸው ባዳመጥን ጊዜ፣ በእውነቱ ከኔም በላይ ጠዋት ስነሳ በቴሌፎኔ ላይ መልእክት በደውለውም፣ ምንድን ነው የተፈጠረው? ደግሞ ትንሽም ከአካባቢ የተፈጠርኩ ሰው በመሆኔ ወደ እኔ ደውለው ከኔ በላይ የተቆረቆሩ ወገኖቼ አነሳሱን ምን እናድርግ ስንል፣ ያው እዚህ ዓላማ ዙሪያ የተሰባሰብ ስለሆነ በእጃችንም ገንዘብ ነበር፣ ለዚህ አይነት አስቸኳይ እርዳታ የምናደርግበት ተጨማሪ ገንዘብ በላዩ ላይ በመጨማበር እነ ሰዎች ለመድረስ እስቲ ተስፋ እንሆናቸው እስቲ ባቸውን እናደርግላቸው በሚል መንፈስ ነው ያደረግነው። እንደው ምንድን ነው የምትጠብቁት? አሁን ይሄ ገንዘብ ደርሶታል። እንደው ተስፋም ከፍተኛ ምስጋና አቅርበዋል። ና ይሄን ገንዘብ ከላካችሁ በኋላ ከተስፋም እዛም ካሉት ልጆች ምንድን ነው የምትጠብቁት? ብዙ ነገር አድርግ ብለን ማለት ሳይሆን ያው መቼም እኛ ለሱ ተስፋ እንድንሆን ነው የምፈልገው። ወደፊትም ቀጣይ እርዳታ ለማድረግ ነው። ግን መጠንቀቅ ያለብን ተያይዞ መውደቅ አለው። ሁልጊዜ ኢትዮጵያ ውስጥ እነኝን ልጆች ስለረዳን ኢትዮጵያ ውስጥ ሌሎች ችግሮች የሉም ማለት አይደለም። እነኝን ልጆች ሰብስቦ ስላስተማረ ሐረር አካባቢም ከሐረር ውጪ ወይም በአካባቢ የሚገኙ ሌሎች የተበሳቀሉ የተቸገሩ ኢትዮጵያኖች የሉም ማለት አይደለም። ስለዚህ ተያይዞ ከመውደቅ የተወሰኑትን ልጆች ለውጤት ማብቃቱ ላይ እንዲያተኩር ነው። እኔ ከዚህ በፊትም በስልክ ያሳሰብኩ እሱ ነው። የሰውን ሁሉም ባደርቃለሁ ብለው መጨረሻ ላይ ሁሉ ከእምባሳ ይላቀቅ የሚቀርበት ሁኔታ ስለሚፈጠር እነኝህ የያዛቸውን ልጆች እኛም የተቻለን ቀጣይ እርዳታ ለማድረግ እቅዳለን። ውጤት ላይ አድርሶ በፕላንና በባጀት በተመራ መልኩ ውጤት ላለው ስራ እነኝህን ደግሞ አንድ ቦታ ሲደርሱ እሱም እንደ ታሪኩ እንደሰማሁት ከዚሁ አይነት ችግር ወጥቶ ዘ የደረሰ ልጅ ነው። እነኝህ ደግሞ ሌሎች ሺዎችን ሊረዱ የሚችሉ ልጆችን መፍጠር ነው። በአካባቢ ያሉትን ሁሉ ድሃዎችን ሁሉ ኢትዮጵያኖችን ሊያድን እንደሚያይችል ተረድቶ የአቅሙን አቅሙ የፈቅደው ደግሞ ውጤት የሚያመጣ ስራ ቢሰራ ነው ደስ የሚለን። ከዛ በተረፈ አቅም በፈቀደ ሌሎችም እርዳታዎች ማግኘት ከቻን አሰባስበን እያሰፋው ቀስ በቀስ መሄድ ነው እና አስር ሰው ዳቦ ከማስላስ አንድ ሰውን ከረሃ ማዳን የተሻለ ይመስለናል። ይህን ነው የምንመክረው። መቼም ጨካኝ አባባል ነው ግን አለለዛ ውጤት አይገኝም፣ ወይም ካለንበት አንወጣም። ሌሎቹን አይርዳ አይደግፍ ማለት አይችልም። ግን እንደዚህ በተለይ ተምረው አንድ ቦታ ለመድረስ ውጤት ሊያሳዩ የሚችሉትን ልጆች ነገ ተስፋዎች ናቸው። ለእነሱ ለመሰሉ ወንድምና እህቶቻቸው እና እነሱ ላይ ተሞክሮ ይስራ አንጻር በአንጻሩም ደግሞ ሌሎችም ደግሞ ሀይሎች ሌሎችም ሰዎች የሱን አይነት አላማ ይዘው እንዲነሱ ቢያስተምር ቢቀሰቅስ የተሻለ ይመስለኛል። ይህን ፕሮግራም በፌስቡክ ገጻችን ላይ ከተመለከተ በኋላ የመጀመሪያ መልእክት የላክልን ጋዜጠኛ ሀብታሙ ስዩም ነበር። ልጆቹን በጋራ ለመርዳት የሚፈልጉ ሰዎች እንዳሉ በመግለጽ ከዚህ ቀደም ለአንዲት የዶክትሬት ዲግሪ ተማሪ ያሰባሰቡ ወጣቶችን ጨምሮ የጎፈንድሚ የኢንተርኔት ድረገጽ ማሰባሰቢያ ገጽ ከፍተው ገንዘብ ለማሰባሰብ አቅዶ ነው ተንቀሳቅሰዋል። በዚህም 3918 ዶላር ለማሰባሰብ ችለዋል። ተስፋ በመግቢያው ላይ የገለጸው 101000 ብር እነዚህ ወጣቶች የላኩለትን ነው። ይህን ገጽ ሲያስተባብሩ ከነበሩት ውስጥ ሳምሶን ከፍ ያለውና ዮሐንስ ሞላ ሲሆኑ ዮሐንስን አነጋግሬው ነበር። መጀመሪያ ያሰብነውን ያህል ገንዘብ አይደለም የሰበሰብነው። ጎል ያደረግነው ነበረ ከሱ ያነሰ ነው የተሰበሰበው። ከሱ የበለጠ መሰብሰብ ይችል ነበረ፣ ግን አንዳንድ ጊዜ ሰዎች የሰዎችን ታሪክ ይሰሙና ምላሽ ይሰጣሉ። እኛ ለማድረግ የቻልነው ነው። እንዲህ ቢደረግ የሚል ሀሳብ ሲመጣ አስተባብረን ቁም ነገር ለማድረግ የተቸገረ ሰው አለ እዛ ጋር፣ የሰዎችን ቁስል የተሸከመ ደግሞ መምህር ተስፋ አለ። እሱን እንዴት እናግዘው አይዞ አለን ከጎና እንበለው ለማለት ነበር እና አንዳንድ ጊዜ ከኪሳችን ማውጣት ሳይሆን ነገሩን ብናጋራው ብቻ ሌሎች ሰዎች እንዲረዱ እንዲያግዙ ማድረግ ይቻላል እና እሱንም ባለማድረጋችን የተነሳ ሁሉም የታሰበውን ያህል ገንዘብ አልተሰበሰበም። ራሱ የጎፈንድሚ መርህ የሚለው ምንድን ነው? በማጋራት ብቻ የሚሰጠውን ነገር በአምስት ፐርሰንት ማሳደግ ይቻላል ይላል። ሰው ከኪዞ አውጥቶ አምስት ብር መስጠት ባይችል በማጋራት ሰው አምስት ብር እንዲሰጥ ማድረግ ይችላል። ይህንን ማድረግ ያለብን ትክክለኛ ለሆኑ የእርዳታ ፕላትፎርሞች በሙሉ ነው ብዬ አስባለሁ እና እኛ ያደረግነው ነገር ዝም ብሎ ምላሽ መስጠት ነው። የሰውን ታሪክ ሰምተሻል፣ አለዚያ ወሬ ማድመቂያ ብቻ ሆኖ ይቀራል። የሰዎችን ቁስል አዳምጠሽ አቅመ ቢስነት ሲሰማሽ እንደ ከዚህ በፊቱ እንዲህ ብናደርግ እኮ የዛ ሰው ሸክም ይቀላል ብለን በማሰብ ነው ለማመስገን የምንፈልገው በአስተባባሪዎቹ ስምና በራሱ በመምህር ከፍልባቸውም የተባበሩትን ሁሉ ነገሩን ስናደርግ ከኪሳቸው በማውጣት በማጋራት እና ነገሩን ሌሎች እንዲደርሳቸው በማድረግ ግንዛቤን በመፍጠር እንዲሁም እሱ ሐረር ላይ መምህር ተስፋ ሐረር ላይ ይህን ቢያደርግ ደግሞ በሱ ተነሳስተው በሌሎች ሰፈሮች ውስጥም መንደሮች ውስጥም ማስተባበር የጀመሩን ሰዎች አሉ። የሰውን ቁስል የእኔ ቁስል ነው ብሎ ማሰብ ነው። ለእንደዚህ ለመተባበር እና አብሮን ለመኖር ለፍቅር ካልሆነ ብዙ ጊዜ እኖረናል። እስካሁን የኖርነው በቂ ነው እና እንሱ እንዴት ወደ ቁም ነገር እንለውጠው፣ አይዞህ እንበልበት ነው እና ሁሉንም ማመስገን ይፈልጋሉ። በእነሱ ስም ነው፣ በልጆቹም ስም እና በራሱ በመምህሩም ስም አስተባባሪዎችም ስም በአጠቃላይ ተስፋ እንደነገረን በርካታ የሀረር ከተማ ነዋሪ እየሄደ ተማሪዎችን ጎብኝቷል። የልብስ ማጠቢያ ማሽኑ ከተገጠመ ልብስ እንደሚያሳጥቧቸውና ሆቴሎችም እንጀራ እንደሚረከቧቸው እንደገለጹላቸው ነግሮናል። በልጆቹ ላይ ምን አይነት ስሜት እንደተፈጠረ ጠየቅኩት። አንደኛ በጣም ትልቅ መንፈስ አለ በግቢያችን ውስጥ በቃ ደስ የሚል መንፈስ የሆነ አንጨናነቅም። ጥሩ ሁኔታ እየሄድን ያለ ነው እስፔሻሊ አሁን የትምህርት ውጤት የሚሰጥበት ሰዓት ነው። ፈተና ጨርሰው የካርድ ውጤታቸውን የተጠባበቁ ነው ያሉት። መጪው ክረምት ወቅት ነው። ለክረምት ወቅት በጨዋታ ብቻ ሳይሆን በትምህርትም በተለያዩ ነገሮች ላይ እንዲሰሩ አዘጋጅተናቸው ነው ያሉት። ግቢ ኪራዮች ነበሩብን። እነዚያ የግቢ ኪራዮችን ከፍለናል። እንደ ማስቀደመ ከፊት የስድስት ወር ሁላ ከፍለናል። የሶስት ወር አስራ ዘጠኝ ሺ አምስት መቶ ብር ነው የሚሆንብን። ስድስት ወር ደግሞ ሰላሳ ዘጠኝ ሺ ብር ነው ያለብን። አስቀድመን የስድስት ወር ከፍለናል። ነፃ የሆነ ስሜት ይሰማናል። በአሁኑ ሰዓት ደስ የሚል መንፈስ አለ። በተለይ በዚህ ፕሮግራም ላይ ከቀረበ በኋላ ከሀገር ውስጥም ብዙ ሰዎች እየመጡ ጎብኝት እያደረጉ ነው። እዛው ከተማ ውስጥም ሀራር ከተማ ውስጥም የሚገኙ ሰዎች መጥተው እየጎብኙ ነው ያሉት ከተማ ሮጭ ጥቅም ራሱ መጥተው የራሳቸውን አስተያየት ሰጥተው እየጎበኙን ያሉት እኛም የአስተያየት መስጫ መዝገብ አዘጋጅተን ነበር። በጣም በርካታ ሰዎች አስተያየታቸውን አስቀምጣል። ደስ በሚል ሁኔታ ብቻ ጥሩ ነገር ነው ያለው። ደስ የሚል ነገር ነው ያለው። ልጆቹ ጋር የማየው ነገር በጣም የደስታ ስሜት ነው። የመጠማመን ነገር ምናልባት የሆነ ነገር ሲጎል ልጆቹ ጋርም ሲጎልባቸው የሆነ ስሜት ይሰማቸዋል ም የማጣት ስሜት አሁን ላይ ግን ደስ የሚል ነገር አለ። ይህንን ነገር ይዘን ነው እየቀጠልነው ያለን። እኔም ስልኩን በድምፅ ማጓያ ላይ እንዲያደርገውና ስሜታቸውን እንዲነግሩኝ ጠይቂያቸው ነበር። ሁሉም በአንድ ድምፅ ችግራቸውን ሰምተው ምላሽ ለሰጧቸው ሁሉ ምስጋና አቅርበዋል። ትምህርታቸውን ጠንክረው በመማርም ራሳቸውን ለቁም ነገር እንደሚያበቁ ቃል ገብተዋል።